አሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ የደብሊው ኤፍፒ ኮሚኒኬሽንስ ኃላፊ ክሌር ኔቭል የተናገሩትን እናስቀድማለን። በአሁኑ ሰዓት በአፋር ከግማሽ ሚሊዮን በላይ ሰዎች በአማራ ክልል ደግሞ ከ250 ሺ በላይ ሰዎችን ለመድረስ በማለም ጀምረናል። አሁን በኢትዮጵያ የደብሊዩ ኤፍፒ የዓለም አቀፉ የምግብ ፕሮግራም የኮሚዩኒኬሽንስ ኃላፊ ክሌር ኔቭል ነው የሰማችሁት። ሙሉ ዘገባው በዕለቱ አቢረስ ይቀርባል። በትግራይ፣ በአማራና በአፋር ክልሎች ውስጥ የተቀያየሩት የግንባር መስመሮች ለመፈናቀል የዳረጋቸው በአስር ሺዎች የሚቆጠሩ ሰዎች የሚገኙበት ሁኔታ እጅግ የከፋ መሆኑን የዓለሙ ዓለም አቀፉ የቀይ መስቀል ማኅበር ዛሬ አወጣ። ዝርዝሩን ይዘናል። ጤና አስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ጳጉሜ 2 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ እንዲሁም ከፕሮግራም አቀናባሪዋ ብርሃን ኃይሉ ከቴክኒክ መሐንዲሱ ቶኒ ከዋና አዘጋጇ ጽዮን ግርማ ከዌብና ማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን ከተለያዩ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናቸው እንዘልቃለን። በቅድሚያ ግን እሳቱን የዓለም ዜና ከደረጀ ደስታ። ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ዜናውን የማቀርብላችሁ ደረጀ ደስታ ነኝ። ከ12 ሚሊዮን በላይ ኢትዮጵያውያንን ለመድረስና የአስቸኳይ ጊዜ እርዳታውንም በሚቀጥሉት ስድስት ወራት ለማስፋፋት ተጨማሪ 426 ሚሊዮን ዶላር ድጋፍ እንደሚያስፈልገው የዓለም የምግብ ፕሮግራም ደብሊውኤፍፒ አስታውቋል። ከ3500 ሜትሪክ ቶን በላይ ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ ከ100 በላይ ተሽከርካሪዎች ባለፈው እሁድ ትግራይ መግባታቸውንም በኢትዮጵያ የደብሊውኤፍፒ የኮሚኒኬሽን ኃላፊ ክሌር ኔቭል ለአሜሪካ ድምፅ ተናግረዋል። ወደ ትግራይ ክልል እርዳታ ጭነው ከሄዱ ተሽከርካሪዎች ውስጥ 72 ከመቶዎቹ አልተመለሱም የሚሉ ሪፖርቶችንም ከአጋሮቻችን ጋር በመሆን እያጣራን ነው ብለዋል ኃላፊዋ። የኢትዮጵያ የሰላም ሚኒስትር ሙፍሪያት ካሚል ደግሞ ለጋዜጠኞች ሲናገሩ ያልተመለሱት መኪኖች ለጦርነት አገልግሎት አለመዋላቸውን ማረጋገጥ እንፈልጋለን ብለዋል። የደብልዩ ኤፍ ፒ የኢትዮጵያ ቃል አቀባይ ለአሜሪካ ድምፅ አክለው እንዳሉት ድርጅቱ ከትግራይ በተጨማሪ በአማራና አፋር ክልሎች የሚገኙ እርዳታ ፈላጊ ሰዎችን በፍጥነት ለመድረስም እየተንቀሳቀሰ ነው። ዝርዝር ዘገባው በአብይ ርዕስ ይቀርባል። ዴልታ የተሰኘው አዲስ የኮቪድ-19 ዝርያ በኢትዮጵያ መገኘቱን የጤና ሚኒስትር አስታወቀ። ባለፈው ሳምንት ብቻ በተደረጉ ምርመራዎች ከ8 ሺህ በላይ ሰዎች በወረርሽኙ መያዛቸውን የጤና ሚኒስትር ዶክተር ሊያ ታደሰ ገልጸዋል። መለስካቸው አመሃ ዝርዝር አለው። የጤና ጥበቃ ሚኒስትሯ ዶክተር ሊያ ታደሰ አዲሱ የኮቪድ-19 ዝርያ ዴልታ በኢትዮጵያ መገኘቱን መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል። በኢትዮጵያ ባለፉት ሳምንታት በወረርሽኙ የሚያዙና የሚሞቱ እንዲሁም የጽኑ ህሙማን ቁጥር በጣም እያሻቀበ መሆኑን አስታውቀዋል። አዲሱ ዝርያ ሁሉንም የዕድሜ ክልል የሚያጠቃ መሆኑንና ለከባድ ሕመምና ሞት የሚዳርግ እንደሆነም እየተነገረ ነው። የሕመሙ ስቃይ በተለይ ባልተከተቡ ሰዎች ላይ የሚጸና መሆኑንም የጤና ባለሙያዎች ይናገራሉ። ዶክተር ሊያ ታደሰ አክለውም ዜጎች ክትባት በየጤና ተቋማቱ በመገኘት እንዲወስዱም አሳስበዋል። ይፋ የተደረጉ መረጃዎች እንደሚያመለክቱትም ባለፈው ሳምንት ብቻ 8300 ሰዎች በወረሽኙ ሲያዙ እስካሁን በሀገሪቱ 313,000 ሰዎች በበሽታው ተይዘዋል። ከ4700 በላይ ሰዎች ደግሞ በወረሽኙ ሳቢያ ሕይወታቸውን አጥተዋል። አሁን ባለው መረጃ መሠረት የኮቪድ ወረርሽኝ ምጣኔው ከአንድ በመቶ ወደ 20 በመቶ ከፍ ብሏል። ባለፈው ሳምንት በኢትዮጵያ ውስጥ 118 ሰዎች በኮቪድ ምክንያት ሕይወታቸው አልፏል። የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ነሐሴ 25 ቀን 2013 ዓ ምት ባወጣው ጋዜጣዊ መግለጫ አዲሱ የደልታ ቫይረስ በኢትዮጵያ ውስጥ መኖር አለመኖሩን ለማረጋገጥ የተለያዩ ሥራዎች እየተከናወኑ መሆኑን አስታውቆ በጥቂት ቀናት ውስጥ ውጤቱ ግልጽ እንደሚደረግም መግለጹ ይታወሳል። በዚሁ መግለጫ እንደተመለከተውም ቀደም ባሉት ሳምንታት በኮቪድ-19 የሚያዙ ሰዎች የሆነ የጽኑ ታማሚዎች ቁጥር እንዲሁም የሟቾቹ ቁጥር በእጅጉ እየጨመረ መሄዱን አስታውቋል። መለስካቸው ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የሱዳን አገር ውስጥ ጉዳይ ሚኒስትር በኢትዮጵያ አየር መንገድ የመንገደኞች አውሮፕላን ወደ ሱዳን እንዲገቡ የተደረጉት የጦር መሳሪያዎች ህጋዊ ናቸው ሲል ትናንት ማምሻውን ለሮይተርስ የዜና ወኪል በሰጠው መግለጫ አስታወቀ። ቀደም ሲል ሱና የተሰኘው የሱዳን የአገር ውስጥ ዜና ወኪል እሁድ ዕለት ባወጣው ዘገባ ባለፈው ቅዳሜ የጦር መሳሪያዎቹ በአየር መንገዱ አማካይነት ወደ ካርቱም መግባታቸውን ጠቅሶ መሳሪያዎቹ የሱዳን መንግሥት ሰላማዊ የሆነ ዲሞክራሲያዊ ሽግግርን እንዳያደርግ ለማደናቀፍ በህገ ወጥ መንገድ የገቡ ሊሆኑ እንደሚችሉ ጽፎ ነበር። ይህን ተከትሎም አየር መንገዱ በትላንትናው ዕለት በመሳሪያዎቹ ህጋዊነት ላይ ማስረጃ ያቀረበ ሲሆን፣ ትላንት ማምሻውን የሱዳን የአገር ውስጥ ሚኒስቴር መሳሪያዎቹ ህጋዊ ናቸው ሲል ሮይተርስ የዜና ወኪል አስታውቋል። ኤደን ገረመው የሮይተርስን ዘገባ እንደሚከተለው ታቀርበዋለች። ትላንት ሰኞ የሱዳን የሀገር ውስጥ ሚኒስቴር ከሰባ በላይ በሚሆኑ ሳጥኖች ወደ ካርቱም የገቡትና የተያዙት መሳሪያዎች ህጋዊ የሆነ ፍቃድ ያለው የጦር መሳሪያ ሽያጭ ተቋም ንብረት መሆናቸውን አረጋግጧል። የሱዳን ባለስልጣናት መሳሪያዎቹ ከኢትዮጵያ በአየር ከገቡ በኋላ እንዲወረሱ ያደረጉ ሲሆን ሱና የተሰኘው የሀገሪቱ የዜና ወኪል መንግስትን ለመገልበጥ የታቀዱና አጠራጣሪ ናቸው ሲል ዘግቦ ነበር። በኢትዮጵያ አየር መንገድ የህዝብ መጓጓዣ አውሮፕላን የመጡት ሳጥኖች ከአደን መሳሪያ በተጨማሪም በጨለማ የሚያሳዩ አጉሊ መነጽሮችንም ይዘዋል የሱዳን የሀገር ውስጥ ሚኒስቴር በሰባ ሳጥን የገባው ወደ ሁለት መቶ ዘጠና የሚሆን የአደን የጦር መሳሪያ ህጋዊ የጦር መሳሪያ ሽያጭ ፍቃድ ያለው ዋኤል ሻምስ ኤልድን የተሰኘው ተቋም ንብረት መሆናቸውንም አረጋግጧል የኢትዮጵያ አየር መንገድ በበኩሉ መሳሪያዎቹ ለአደን አገልግሎት የሚውሉ ና የተረጋገጠ የጉዞ ሰነድ ያላቸው መሆናቸውንም አስታውቋል በኢትዮጵያ ና በሱዳን መንግስታት መካከል በሰሜን ኢትዮጵያ ትግራይ ክልል ያለውን ጦርነት እንዲሁም ኢትዮጵያ እያስገነባችሁ ያለችው ግዙፉ የህዳሴ ግድብን ተከትሎ ውጥረት እየነገሰበት የመጣ ሲሆን ትግራዊ ግጭትም በአስር ሺዎች የሚቆጠሩ ስደተኞች ወደ ምስራቅ ሱዳን እንዲሻገሩ አድርጓል። ይህም በሁለቱ ሀገራት ድንበር መካከል ባለው የእርሻ መሬት ላይም ወታደራዊ ግጭቶችን አጭሯል። በሮይተርስ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በጊኒ የተካሄደውን መፈንቅለ መንግስት የመሩት ኮሎኔል ማማዴይ ዳምቦዋ በአገሪቱ ብሔራዊ ቴሌቪዥን ቀርበው የአገሪቱን ሽግግር የሚመራ ብሔራዊ የአንድነት መንግስት እንደሚመሰርቱ ቃል ገቡ። ኮሎኔሉ ይህን የተናገሩት በመፈንቅለ መንግስቱ ሳቢያ ተዘግተው የነበሩት የአገሪቱ ዋና ከተማ ኮናክሪ ዋና ዋና ጎዳናዎች ከተከፈቱ በኋላ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አይዳ የሚል ስያሜ የተሰጠው ከፍተኛ የውሃና የአውሎ ነፋስ የቀላቀለው ወጀብ በዩናይትድ ስቴትስ ባስከተለው ከፍተኛ የጎርፍ አደጋ ምክንያት የደረሰውን ጉዳት ለመቃኘት ፕሬዚደንት ጆ ባይደን ትናንት ማክሰኞ ወደ ኒውዮርክና ኒውጀርሲ ከተሞች ሄደዋል። ዝርዝር ዘገባውን ስመኝሽ የቆየ ታቀርበዋለች። ባለፈው ሳምንት በደረሰው አውሎ ነፋስ የቀላቀለ ከፍተኛ ዝናብ ምክንያት ጉዳት ለደረሰባቸው የኒውዮርክና የኒውጀርሲ አካባቢዎች የገንዘብ ድጋፍ ለማድረግ ፕሬዝዳንት ጆ ባይደን ከፍተኛ የአደጋ መከላከያ አዋጅ አውጀዋል። እርዳታው በስድስት የኒውጀርሲና አምስት የኒውዮርክ ከተሞች የሚገኙና ከፍተኛ ዝናቡ ባስከተለው የወንዝ ሙላት የውሃ መተላለፊያ ቱቦዎችና የመንገዶች በጎርፍ መጥለቅለቅ ምክንያት መኖሪያ ቤታቸውና ሱቆቻቸው ለተጎዱባቸው የንግ ተቋማትና ግለሰቦች የሚሰጥ መሆኑ ታውቋል። አውሎ ንፋሱ በምስራቅ ዩናይትድ ስቴትስ የሚገኙ ስድስት ከተሞች ውስጥ የሚኖሩ 50 ሰዎችን የገደለ ሲሆን 27ቱ የኒውጀርሲ፣ 13ቱ ደግሞ የኒውዮርክ ነዋሪዎች ናቸው። በደቡባዊ የሉዚያና ከተማ በደረሰው ከፍተኛ ጉዳትም አውሎ ንፋሱ ከተነሳበት የሜክሲኮ ድንበር 2100 ኪሎ ሜትር ርቀት ላይ የሚገኙ ቢያንስ 12 ሰዎችም ለህልፈት ተዳርገዋል። ከፍተኛ ህዝብ በሚኖርባቸው የኒውዮርክና ኒውጀርሲ ከተሞች ውስጥ ህይወታቸው ያለፉት ሰዎች የሞቱት በመኖሪያ ቤታቸው ምድር ቤት ውስጥ ወይም በመኪናቸው ውስጥ እንዳሉ በጎርፍ በመዋጣቸው ነው። ጉዳት የደረሰባቸውን አካባቢዎች ተዘዋውረው የጎበኙት የኒውጀርሲ አስተዳዳሪ ፊል መርፊ፣ ፕሬዚዳንት ባይደን ያሳለፉት አዋጅ ሰዎች ተገቢውን የገንዘብ እርዳታ እንዲያገኙ ያግዛል ሲሉ ተናግረዋል። ገንዘቡ ለጊዜያዊ መጠለያና የመድህን ዋስትና ያልነበራቸውን ንብረቶች ለመጠገንም ያግዛል ብለዋል። በአሜሪካ ድምጽ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የመከላከያ ሚኒስትር ሎይድ ኦስተን ዛሬ በዶሃ ከካታር አቻዎቻቸው ጋር ተወያይተዋል። የዩናይትድ ስቴትስ ከፍተኛ ባለስልጣናት ከአፍጋኒስታን አሜሪካውያንና አፍጋኖችን ለማስወጣት በሚደረጉ ጥረቶችና በሌሎችም የክልሉ ጉዳዮች ተነጋግረዋል። ታሪካዊ በሆነው ከአገር የመውጣት ሂደት በአስር ሺዎች የሚቆጠሩ አፍጋኒስታናውያን ወደ ዩናይትድ ስቴትስ የገቡ ሲሆን በሀያ ዓመቱ የዩናይትድ ስቴትስ የአፍጋኒስታን ቆይታ እንደየአገልግሎታቸው መጠን የቪዛ፣ የመጠለያ፣ የቅጥርና የጤና መድህን የመሳሰሉ ሽፋኖችን እንደሚያገኙ ተመልክቷል። ይህ በእንዲህ እንዳለ ዛሬ በአፍጋኒስታን ካቡል በተለያዩ ቦታዎች ለተቃውሞ የወጡ በርካታ ሰልፈኞችን ታሊባን ወደ አየር በመተኮስ የበተናቸው መሆኑን ታውቋል። ዝርዝር ዘገባው በመጽሔቱ ክፍለ ጊዜ ይቀርባል። እንደ አውሮፓ አቆጣጠር በ2001 የመስከረም 11ዱን የሽብርተኝነት ጥቃት በማቀድና በመተባበር ተሳትፈዋል በሚል በዩናይትድ ስቴትስ በተከሰሱ አምስት ተጠርጣሪዎችን ክስ አስመልክቶ የሚደረገው ችሎት በኮቪድ-19 ወረርሽኝ ለአንድ ዓመት ተኩል መታየት ካቆመ በኋላ ዛሬ ማክሰኞ የቅድመ ፍርድ ሂደት ሀሳብን ማድመጥ ጀምሯል። አልቃይዳ ውስጥ ከፍተኛ ኃላፊነት የነበረው ካሊድ ሼክ መሐመድ እና ጥቃቱን በግንባር ቀደምትነት ያስተባበሩት ግብረአበሮቹ የዩናይትድ ስቴትስ የጦር ሰፈር በሆነው ጓንታናሞ ቤይ ከወታደራዊ ችሎት ይቀርባሉ። የተመሰረተባቸው ክስ ሰላማዊ ዜጎችን ማጥቃት፣ መግደል፣ አውሮፕላን መጥለፍና ሽብርተኝነት ሲሆን፣ ጥፋተኛ ሆነው ከተገኙ እስከ ሞት በሚያደርስ ቅጣት ሊቀጡ ይችላሉ። በከሳሾችና በተከላካይ ጠበቆች መካከል ምን አይነት ማስረጃዎችን መጠቀም እንደሚገባ አለመግባባት መኖሩም ተመልክቷል። የምሽቱ ዜና ይኸው ነበር። ጤና ይስጥልን። ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ከዛሬ ማክሰኞ ጳጉሜ 2 2013 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 94 ነጥብ 3 ና እንዲሁም ምናየ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት አሁን ወደ ዕለቱ አቢርስ ከማቅናታችን አስቀድሞ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማቸው። እንዲያውም ጭራሽ ፓገስ አዙርድት የዋገነት ያመጣል። ምክንያቱም ከውጭ የሚመጣው እቃ አሁን በሀልቴምር ሳይሆን ተባዝቶ የሚሸጠው በአርባ አራት ብር፣ በአርባ አምስት ብር ተባዝቶ የሚሸጠው ማለት ነው። ስለዚህ እነዚህ በኔ ግምት በመንግስት እጅ ያለ የፖሊሲ ስህተት የምለው ይሄንን ይሄንን ብር ማርከስ ነው። በአዲስ አበባ ዩኒቨርሲቲ የኢኮኖሚ ፕሮፌሰር አለማየሁ ገዳ ናቸው። በሁለተኛው አጋማሽ በንግድና ምጣኔ ሀብት ሙሉውን ዝግጅት እናቀርባለን። አድማጮች አሁን ወደ ዕለቱ አብሄር እዝ ከአስራ ሁለት ሚሊዮን በላይ ኢትዮጵያውያንን ለመድረስና የአስቸኳይ እርዳታውንም በሚቀጥሉ ስድስት ወራት ውስጥ ለማስፋፋት የተጨማሪ 426 ሚሊዮን ዶላር ድጋፍ እንደሚያስፈልገው የዓለም ምግብ ፕሮግራም ደብልዩ ኤፍ ፒ አስታወቀ። ከ3500 ሜትሪክ ቶን በላይ ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ ከአንድ መቶ በላይ ተሽከርካሪዎች ባለፈው እሁድ ትግራይ መግባታቸውንም በኢትዮጵያ የደብሊውኤፍፒ የኮሚኒኬሽን ኃላፊ ክሌር ኔቭል ለአሜሪካ ድምፅ ገልጠዋል። ወደ ትግራይ ክልል እርዳታ ጭነው ከሄዱ መኪናዎች ውስጥ ሰባ ሁለት ከመቶቹ አልተመለሱም የሚሉ ሪፖርቶችንም ከአጋሮቻችን ጋር በመሆን እያጣራን ነው ብለዋል ኃላፊዋ። ያልተመለሱት መኪኖች ለጦርነት አገልግሎት አለማዋላቸውን ለማረጋገጥ እንፈልጋለንም ብለዋል። የኢትዮጵያ የሰላም ሚኒስትር ሙፈሪያት ካሚል ለጋዜጠኞች በሰጡት አስተያየት የደብሊው ኤፍ ፒ የኢትዮጵያ ቃል አቀባይ ለአሜሪካ ድምፅ አክለው እንደገለጡት ድርጅቱ ከትግራይ በተጨማሪ በአማራ እና በአፋር ክልሎች የሚገኙ እርዳታ ፈላጊዎች በፍጥነት ለመድረስም እየተንቀሳቀሰ ነው። እስክንድር ፍሬው ተከታትሎታል። የተባበሩት መንግስታት የዓለም የምግብ ፕሮግራም ዛሬ ያወጣው መግለጫ በኢትዮጵያ ለሚያካሄደው ሰብአዊ እንቅስቃሴ ተጨማሪ የገንዘብ ድጋፍ እንደሚያስፈልገው ጥሪ ያቀረበበት ነው። ገንዘቡ የሚያስፈልገው በሚቀጥሉ ስድስት ወራት የአስቸኳይ ጊዜ የምግብ እርዳታ ምላሽ እንቅስቃሴውን ለማስፋፋት፣ እንደዚሁም የምግብ ዋስትና መፍትሄ ለመስጠት መሆኑንም አመልክቷል። በኢትዮጵያ የዓለም ምግብ ፕሮግራም ጽህፈት ቤት ኮሚኒኬሽን ኃላፊ ክሌር ኔቭል የገንዘቡን አስፈላጊነት ለአሜሪካ ድምፅ አብራርተዋል። ይህ ለመላው ኢትዮጵያ ነው። ምክንያቱም ኢትዮጵያ እንደምታውቀው በተራዘመ ድርቅ፣ በበረሃ አንበጣ ወረራ፣ በጎርፍ ስትጠቃ ቆይታለች። የገበያ መስተጓጉል እና የዋጋ ንረትም እንደዚሁ የኮሮና ቫይረስ ወረርሽኝም ይጠቀሳሉ። ሁሉም ደግሞ በቅርብ ጊዜው ግጭት ምክንያት እየተባባሰ መጣ። ስለዚህ ይህ በሚሊዮኖች የሚቆጠሩ ኢትዮጵያውያን የምግብ ዋስትና ላይ ተጽዕኖ አሳድሯል እና ደብሊዩ ኤፍፒ በዚህ አመት አስራ ሁለት ሚሊዮን ሰዎችን ለመድረስ የሞከረ ነው ይህንን ለማድረግ እንድንችል ደግሞ ገንዘቡ ያስፈልገናል። ደብሊው ኤፍ ፒ በዛሬው መግለጫ በሰሜን ኢትዮጵያ የሚያካሄደውን የእርዳታ እንቅስቃሴ እያስፋፋ መሆኑንም አመልክቷል። በዚህም መሰረት ከትግራይ ክልል በተጨማሪ በአማራና በአፋር ክልሎች ለሚገኙ ተፈናቃዮችም የአስቸኳይ ጊዜ እርዳታ የማቅረብ እንቅስቃሴ መጀመሩን የጠቀሰው በኢትዮጵያ የድርጅቱ የኮሚኒኬሽን ኃላፊ ክሌር ኔቭል እንቅስቃሴው ያለበትን ደረጃ ያስረዳሉ። በአሁኑ ሰዓት በአፋር ከግማሽ ሚሊዮን በላይ ሰዎች፣ በአማራ ክልል ደግሞ ከ250 ሺህ በላይ ሰዎችን ለመድረስ በማለም ጀምረናል። ነገር ግን በአፋርና አማራ ክልሎች የበለጡ ሰዎችን ለመድረስ ዝግጁ ነን አስፈላጊ ከሆነና ያንን ለማድረግ የሚያስችለንን ተጨማሪ ድጋፍ ካገኘን። ትግራይን በተመለከተም በዚያ ያለውን የእርዳታ ፍላጎት ለማሟላት ከአጋሮቹ ጋር እየሰራ መሆኑን ደብሊዩኤፍፒ አስታውቋል። በዚያ ያለው የእርዳታ ክምችት ተሟጦ እንደነበር የጠቀሰው ድርጅቱ በትናንትናው እለት ግን የተለያዩ አቅርቦቶችን የጫኑ ተሽከርካሪዎች መድረሳቸውን አስታውቋል። በኢትዮጵያ የድርጅቱ ቃል አቀባይ ክሌር ኔቭል እንዳሉትም 3500 ሜትሪክ ቶን ምግብና ምግብ ነክ ያልሆኑ አቅርቦቶችን የጫኑ ከ100 በላይ ተሽከርካሪዎች ትግራይ ደርሰዋል። እሳቸው እንዳሉት እርዳታ የጫኑ ተሽከርካሪዎች ትግራይ ሲደርሱ ከሁለት ሳምንታት በኋላ የመጀመሪያው ነው። ለዚህ ምክንያቱ የጸጥታ ችግር ነው ወይ ተብለው የተጠየቁት ቃል አቀባይዋ ተከታዩን ነው የመለሱት። ምክንያቱም አንድ ብቻ አይደለም። የተወሳሰበና ተለዋዋጭ ሁኔታ ነው ያለው፣ በየቀኑ የሚለዋወጥ ድጋፍ ለሚያስፈልጋቸውና በግጭት ለተጎዱ ማህበረሰቦች አልፎ መድረስ የተወሳሰበ ነው። ስለዚህ ከአንድ ምክንያት ጋር ብቻ የተያያዘ አይደለም። ነገር ግን እነዚህ መኪናዎች በመድረሳቸው ደስተኞች ነን። ያ የሚቀጥለውን ዙር የምግብ ማከፋፈል ስራ በትግራይ እንድናከናውን ያስችለናል። ወደ ትግራይ ክልል እርዳታ የማጓጓዙ ተግባር በተሳለጠ ሁኔታ የማይካሄደው በህወሓት አጠባጫሪነት ምክንያት ነው የሚለው የኢትዮጵያ መንግስት እያሳሰቡት ያሉ ሌሎች ጉዳዮች እንዳሉም እየገለጸ ነው። የሰላም ሚኒስትር ሙፈሪያት ካሚል ትናንት ለጋዜጠኞች እንዳሉት እርዳታ ጭነው ወደ ትግራይ ከገቡ መኪናዎች አብዛኛዎቹ እየተመለሱ አይደለም። እኛ ሰባ ሁለት በመቶ የሚል ሀሳብ ነው ያለን። ሰባ ሁለት በቁጥር ብቻ ሳይሆን ሰባ ሁለት በመቶ የሚሆኑ ተሽከርካሪዎች አልተመለሱም። የሚል መረጃ ነው ያለን ። መረጃዎቹን ለማጥራትና ለማጣጣም እየሰራን ነው ያለ ነው። ነገር ግን እርግጠኛ መሆን የሚቻለው በርካታ ያልተመለሱና እዛው ትግራይ ክልል ውስጥ የቀሩ መኪኖች እንዳሉ ግን በደንብ እናውቃለን ማለት ነው። እነዚህ መኪኖች ለሌላ አገልግሎት አለማዋላቸውን ተደጋጋሚ ማረጋገጫ እንዲሰጠንም እየጠየቅን ነው። ያንን ማረጋገጫ አላገኘንም ማለት ነው። ሞቢላይዜሽን ላይ እየተሳተፉ እንዳልሆነ ማረጋገጥ እንፈልጋለን። ለሰብአዊ አገልግሎት የተሰማሩ መኪኖች ሰብአዊ አገልግሎት ብቻ ነው መስጠት ያለባቸው። ቀንም አስቀምጠናል። ከሶስት እስከ አምስት አንዱ ስምምነት ከሶስት እስከ አምስት ባሉ ቀናት የገቡ ተሽከርካሪዎች አራክፎ መመለስ መቻል አለባቸው። ስለ መኪናዎቹ አለመመለስና ስለ ምክንያቱ ያውቁ እንደሆነ የጠየቅኳቸው የደቪድ ፍፒ ቃል አቀባይ ክሌር ኔቭል ተከታዩን መልሰዋል። ምን እንደተፈጠረ ገና አናውቅም። መኪኖቹ ከክልል እንዳይወጡ ተደርገዋል ወይም ተይዘዋል የሚሉ ሪፖርቶችን ከአጋሮቻችን ከእኛ ጋር ውል ካላቸው ተባባሪዎቻችን ጋር በመሆን መኪናዎቹ መቼ እንደሚመለሱ እያጣራን ነው። የደብልዩ ኤፍፒ መኪናዎች ግን ያለምንም መንቅፋት ወደ ሰመራ ተመልሰዋል። መኪናዎቹን ወደ ክልሉ ምግብ ለማድረስና ከዚያም ለመመለስ መጠቀማችንን እንቀጥላለን። ወደ ትግራይ ክልል ገብተው አልተመለሱም የተባሉ የእርዳታ መኪናዎችን በተመለከተ እስካሁን ከህዋት ወገን የተሰጠ ቀጥተኛ ምላሽ የለም። የድጋፍ እንቅስቃሴውን ወደ ሌሎች ክልሎች ለማስፋፋት በሚያደርገው ጥረት እስካሁን በአፋር ክልል 50 ሺህ ሰዎችን መድረስ መቻሉን ደብሊው ኤፍፒ አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው አመሰግናለሁ አድማጮች ተከታዩም ከተያያዥ ርዕስ ጋር ይቆየናል። በትግራይ በአማራና በአፋር ክልሎች ውስጥ የተቀያየሩት የግንባር መስመሮች ለመፈናቀል የዳረጋቸው በአስር ሺዎች የሚቆጠሩ ሰዎች የሚገኙበት ሁኔታ እጅግ የከፋ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ ባወጣው ሪፖርት አስታወቀ መጠለያዎቹ የተጨናነቁ መሆናቸውን ተፈናቃዮችም ለሌሎችም ከአየር ሁኔታና ከጤና ጋር ለተያያዙ ችግሮች ሊጋለጡ እንደሚችሉ አይሲአርሲ አክሎ አሳስቧል። በዛሬው የአይሲአርሲ ሪፖርት መሰረት ተፈናቃዮቹ ይዘው የወጡት ንብረት የለም። በየትምህርት ቤቱና በየመጠለያው ተጨናንቀው ከሰፈሩት ሌላ ገላጣ ሜዳ ላይም የተሰጡት ቁጥር ጥቂት አይደለም። በደጋማዎቹ አካባቢዎች ደግሞ ለክረምቱ ዝናብና ለብርድ ተጋልጠዋል። ውሃ፣ ምግብ፣ ገንዘብ፣ ነዳጅና ሌላም የኃይል አቅርቦት አብዝቶ የተመናመነ በመሆኑ እንዲሁም ለራሱ በቂ ጥሬትና ክምችት በሌለው የአካባቢው ሰው ቸርነት ቀኖቻቸውን እየገፉ መሆናቸውን ኮሚቴው አመልክቷል። ተፈናቃዮቹ ያሉበት ሁኔታ እጅግ አሳዛኝና ከባድ መሆኑን የዓለም አቀፉ የቀይ መስቀል ኮሚቴ የኢትዮጵያ ልዑክ ኃላፊ ኒኮላስ ፎን አርክስ ተናግረዋል። ሰዎች ከየቤታቸው ድንገት ከተፈናቀሉ በኋላ የሚኖሩበትን ስቃይ ማየት ልብ ይሰብራል። ከሁሉም በላይ የሚያስጨንቀኝ ደግሞ እየበረታ የሚሄደውን የደህንነት ስጋትም የመሸከማቸው ነገር ነው ሲቪሎች የጦርነት ጉዳቶች ተጋላጭ እንዳይሆኑ እንዲያደርግና የጤናና ሌሎች አገልግሎቶችን እንዲያገኙ እንዲያደርጉ ለሁሉም ወገኖች ጥሪ እናሰማለን። የመጀመሪያ ደረጃ እንኳን ጤና አገልግሎት በእጅጉ ማነስ ሌላው የስጋት ምንጭ መሆኑን የጠቆመው አይሲአርሲ በቅርቡ አማራና አፋር ክልሎች ውስጥ የተካሄዱትን ውጊያዎች ተከትሎ ባለፉት ጥቂት ሳምንታት ውስጥ ወዳሉ ኮሚቴው ወደሚደርሳቸው የጤና አገልግሎት ተቋማት የሚገቡት ቁስለኞች ቁጥር እያሻቀበ መሆኑንም ገልጿል። የአይሲአር सि ये एना आप व्यापारी आभ्यालोखीनोंख पारा ሁኔታውን እንዲህ ይገልጹታል። የጤና ተቋማቱ እየተጨናነቁ በመጡ መጠን የህክምና አቅርቦቶች አንድም በቂ ባለመሆናቸው ወይም ጨርሶ ባለመኖራቸው፣ አጣዳፊ የቀዶ ህክምና ለሚያስፈልጋቸው ሰዎች አገልግሎት መስጠት የሚችል የሰው ኃይል በቂ ባለመሆኑ ሁኔታው በከፍተኛ ደረጃ እየተባባሰ መጥቷል። ከኢትዮጵያ ቀይ መስቀል ማህበር ጋር በቅርብ ትብብር እየሰራ በዓለም አቀፉ የቀይ መስቀል ኮሚቴ የአጣዳፊ እርዳታ አቅርቦቶችን በማድረስ ለተፈናቃዮቹ መጥ መጠለያዎቻቸውን የጽዳትና የንጽህና አገልግሎቶች እንዲሻሻሉ በማድረግ ቁስለኞችና ሌሎችም በግጭቶች ጉዳት የደረሰባቸው ሰዎች አገልግሎት እንዲያገኙ ለማድረግ የጤና ተቋማትን በማገዝ በአማራና በአፋር ክልሎች ውስጥ እንቅስቃሴዎቹን እያሰፉ መሆኑንም አስታውቋል። ትግራይ ውስጥም ተመሳሳይ መርሃ ግብሮችን ማከናወን እንደሚቀጥል አይሲአርሲ ጠቁሟል። ይህ የዛሬው የኮሚቴው ሪፖርት አክሎ ከያዝነው ነሐሴ መጀመሪያ አንስቶ ያከናወናቸውን ተግባራት ዘርዝሯል። በሶስቱ ክልሎች ውስጥ ከመቶ ሺ በላይ ለሆኑ ተረጂዎች አጣዳፊ የዕለት ተዕለት አቅርቦቶችን፣ ብርድ ልብሶችን፣ ፋኖሶችን፣ የማብሰያ ቁሳቁስን ጨምሮ ለመጠለያዎች የሚያስፈልጉ ግብአቶችን ማድረሱን ጠቅሷል። ትግራይ ውስጥ ለ18 ሆስፒታሎች ለ14500 ታካሚዎች የጤና አገልግሎት ሰራተኞችና ቤተሰቦቻቸው የሚበቃ ዱቄት፣ ሽምብራና የምግብ ዘይት ማከፋፈሉን አይሲያርሲ አሳውቋል። አማራ ክልል ውስጥ ለ13 ሆስፒታሎችና መለስተኛ ሆስፒታሎች ሁለት ሺ ቁስለኞችን ማከም የሚያስችል የግል መከላከያዎችን ተሽከርካሪ ወንበሮችን የህክምና መገልገያዎችንና ቁሳቁስ ማድረሱን፣ አፋር ውስጥ ለዱብቲ ጠቅላላ ሆስፒታል ድጋፍ መስጠቱን፣ የህክምና ግብአቶችና የመጀመሪያ ህክምና እርዳታ መስጫ ጥቅሎችን ለኢትዮጵያ ቀይ መስቀል ቅርንጫፍ መተካቱን፣ የግል መከላከያዎችና ቃሬዛዎችን መስጠቱንም አብራርቷል። ትግራይ ውስጥ ለስሁልና ለሽራሮ ሆስፒታሎች እንዲሁም ለ14 የጤና ተቋማትና ማዕከላት የመሰረተ ልማት ጥገና ማድረጉንም አይሲአርሲ ተናግሯል። ትግራይ ውስጥ የተጠፋፉ ሰዎችንና የቤተሰቦች አባላትን ለማገናኘት የስልክና የጽሁፍ መልእክቶች አገልግሎቶችን በመስጠት መርዳቱን፣ ለ1.7 ሚሊዮን ሰው ደህንነቱ የተጠበቀ ውሃ እንዲደርስ ለማስቻል የውሃ ማከሚያ ኬሚካሎችን ማሰራጨቱንም አመልክቶ አማራና ትግራይ ክልሎች ውስጥ በተለያዩ አካባቢዎች የውሃ መሳቢያ ፓምፖችን መጠገኑንም አክሎ ገልጿል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ ጤና ለዘገባው አመሰግናለሁ። አድማጮች ተከታዩ ወደ ዓለም አቀፍ ርዕሶች ይወስድናል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትሩ ሎይድ ኦስተን ዛሬ በዶሃ ካታር አቻዎቻቸው ጋር ተዋይተዋል። የዩናይት ስቴትሱ ከፍተኛ ባለሥልጣናት ከአፍጋኒስታን የአሜሪካውያንንና አፍጋኒስታናውያንን ለማስወጣት በሚደረጉ ጥረቶች እንዲሁም በሌሎች የክልሉ ጉዳዮች ዙሪያ ለመወያየት ወደ ካታር ያደረጉትን ጉዞ አስመልክቶ ክሪስ ሃና እና ሲድኒ ሴን ያጠናቀራቸውን ዘገባዎች ጨምቃ ቆንጅታየ ተከታዩን አሰናድታለች የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በካታሩ ጉብኝታቸው ወቅት በሰጡት ቃል አለም አቀፉ ማህበረሰብ ታሊባን ተገቢውን ሰነድ የያዘ እና ከአፍጋኒስታን ለመውጣት የሚፈልግ ማናቸውም ሰው እንዲወጣ እፈቅዳለሁ ብሎ ቃል ገብቷል አለም አቀፉ ማህበረሰብ ይህንኑ ቃሉን እንዲያከብር የሚጠብቅበት መሆኑን አስታውሶታል ብለዋል። በአሁኑ ወቅት አፍጋኒስታን ውስጥ አንድ መቶ የሚሆኑ የዩናይትድ ስቴትስ ዜጎች አሉ ተብሎ እንደሚታመንም ሚኒስትሩ ገልጸዋል። ቁጥሩ የአፍጋንም የአሜሪካም ዜግነት ያላቸውን እንደሚጨምር አክለው ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሁሉንም በቀጥታ እያገኘ እያነጋገረ መሆኑን ነው ብሊንከን የገለጹት። ለእያንዳንዳቸው ጉዳያቸውን የሚከታተልና ለመውጣት የሚፈልጉት መውጣት እንዲችሉ የሚያመቻች ተመድቦላቸዋል ብለዋል። ባለፉት 24 ሰዓታት ታሊባን ቃሉን ጠብቋል ያሉት የውጭ ጉዳይ ሚኒስትሩ አራት አባላት ያሉት አንድ ቤተሰብ ያለምንም እክል በየብስ ለመውጣት መቻሉን አመልክተዋል። አንድ ከፍተኛ የሚኒስቴር መስሪያ ቤቱ ባለስልጣን ትናንት በሰጡት ገለጻ ታሊባን ሰዎቹ ድንበር በማቋረጥ ላይ እንደነበሩ ያውቃል ብለው ነበር። በማናቸው ሀገር በኩል እንደወጡ ግን በውል አልገለጹትም። የውጭ ጉዳይ ሚኒስትር ብሊንከን ታሊባን አፍጋኒስታንን መቆጣጠሩን ተከትሎ የዩናይትድ ስቴትስ ዜጎችን እና ለጥቃት ተጋላጭ የሆኑ አፍጋኖችን እንዲሁም የሌሎች የውጭ ሀገር ተወላጆችን ለማስወጣት በተካሄደው ግዙፍ እንቅስቃሴ የካታር ሕዝብ ስላደረገው አስተዋጽኦ ጥልቅ ምስጋናችንን እናቀርባለን ብለዋል። በዶሃ በኩል ላለፉት 58 ሺህ ሰዎች በጉዟቸው ካታር የመጀመሪያ የሰላምና የእፎይታ ምድር እንደሆነችላቸው ብሊንከን አውስተዋል። ካታር በሀገሯ ለአሜሪካውያን ለአፍጋናውያንና ለሌሎችም የበርካታ ሀገሮች ዜጎች ያደረገችው ውለታ ለረጅም ጊዜ ሲታወስ ይኖራል ሲሉም የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አክለው ተናግረዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት ስለ አፍጋኒስታን ሁናቴ እንዲሁም ስለ ንግድ፣ ስለ ጸረ ሽብርተኛ ዘመቻና ስለ ሰብአዊ ረድኤት ጉዳዮች ከዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን፣ ከካታሩ የውጭ ጉዳይ ሚኒስትር ሞሐመድ ቢን አብድራህማንና የመከላከያ ሚኒስትሩ ካሊድ ቢን ሞሐመድ አልቲያ ጋር ካካሄዱት ውይይት በኋላ ለጋዜጠኞች በሰጡት ቃል ነው። የካታሩ የውጭ ጉዳይ ሚኒስትር ሲናገሩ የካቡል አውሮፕላን ጣቢያ የሰብአዊ ረድኤትና የንግድ በረራዎችን ለማስተናገድ እንዲችል የሚረዳ የቴክኒክ ባለሙያዎች ቡድን ወደዚያ አሰማርተናል ብለዋል። ታሊባን ካቡል መግባቱን ተከትሎ የአውሮፕላን ጣቢያው ለበርካታ ቀናት የትርምስ አምባ ሆኖ እንደነበረ የሚዘነጋ አይደለም። የዩናይትድ ስቴትስ የጦር ኃይል ከሀገሪቱ የሚወጡ ሰዎችን አሳፍረው የሚሄዱ አውሮፕላኖችን እንዲያስተናግድ ጣቢያውን ተቆጣጥሮት ቆይቷል። በኋላም ኢስላሚክ ስቴት ኮራሳን የተባለው ነውጠኛ ቡድን ባደረሰው ጥቃት 13 አሜሪካውያን ወታደሮችና 169 አፍጋኒስታናውያን ተገድለዋል። የመከላከያ ሚኒስትር ሎይድ ኦስተን በበኩላቸው የተደረጉትን ጥረቶች በመከላከል ተናግረዋል። የዩናይትድ ስቴትስ የጦር ኃይል ከ20 ዓመታት በኋላ ከአፍጋኒስታን ሙሉ በሙሉ በወጣባቸው የመጨረሻ ቀናት ስለተፈጠሩት ክስተቶች ወደፊት ጥናት መካሄዱ አይቀርም ብለዋል። ሚኒስትሩ በአጭር ጊዜ ከካቡል አውሮፕላን ማረፊያ 125,000 ሰው ለማስወጣት የጦር ኃይላችን አባላት ባከናወኑት የጀግንነት ስራ ኮርቼባቸዋለሁ ያሉት ሚኒስትሩ ሙሉ በሙሉ ፍጹም የሆነ እንቅስቃሴ አይኖርም፣ ከዚህ የምንቀስመው ትምህርት ይኖራል ሲሉ አክለዋል። አስከትለውም ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ከዚያ አካባቢ የሚነሱ ስጋቶችን ለይቶ የሚያስፈልገውን እርምጃ ለመውሰድ አዳጋች እንደሚሆን ጥርጥር የለውም ነው ያሉት። ዩናይትድ ስቴትስ ከዚያች ሀገር በኩል የሚሰነዘር ጥቃት እንዳያቆጠቁጥ ለመከላከል የበቃ አቅም አላት ያሉት የመከላከያ ሚኒስትሩ ኦስተን በዚች ምድር በሚያስፈልገን ጊዜ ልንደርስ የማንችልበት ቅንጣት ቦታ የለም። ይህን ደግመን ደጋግመን አሳይተናል ብለዋል። የውጭ ጉዳይ ሚኒስትር ብሊንከን ከካታር ወደ ጀርመን በማምራት በራምሽታይን የዩናይትድ ስቴትስ የአየር ኃይል ጦር ሰፈር አሜሪካውያን ወታደሮችንና የአፍጋን ስደተኞችን ይጎበኛሉ። ነገ ረቡዕ ደግሞ ከጀርመኑ አቻቸው ሄይኮ ማስ ጋር ሆነው በአፍጋኒስታን ጉዳይ ላይ የሚነጋገር የሀያ ሀገሮች የሚኒስትሮች ጉባኤ ይመራሉ። የመከላከያ ሚኒስትሩም የመካከለኛው ምስራቅ ጉብኝታቸው ባህሬን፣ ኩዌት እና ሳውዲ አረቢያን የሚያካትት መሆኑ ተገልጿል። ቆንጅታየን፣ ለዘገባው አመሰግናለሁ። አድማጮች፣ የዕለቱን አብይ ርዕስና የዜና ትንታኔ ርዕሶቹን አጠናቀን በዛሬ ዕለት አዲስ አበባ ላይ ወደ ተከናወነ

ባለፈው ሳምንት መገባደጃ ከዚህ ዓለም በሞት የተለየው የአንጋፋው እውቅ ድምፃዊ አለማየሁ እሸቴ የቀብር ሥነ ሥርዓት በዛሬ ሁለት ተፈጽሟል። ከቀብር ሥነ ሥርዓቱ ቀደም ብሎ በመስቀል አደባባይ የሙያ አጋሮቹ፣ የመንግሥት ባለሥልጣናትና አድናቂዎቹ በተገኙበት የአስከሬን ሽኝት ሥነ ሥርዓት ተከናውነው፣ የቀብር ሥነ ሥርዓቱ በመንበረ ጸባኦት ቅድስት ሥላሴ ካቴድራል ነው የተፈጸመው። ኬኔዲ አባተ ተከታትሎታል። adiós aire በልብ ሕመም ነሐሴ 27 ቀን 2013 ዓ.ም በሰማኒያ ዓመቱ በድንገት ከዚህ ዓለም በሞት የተለየው አርቲስት አለማየሁ እሸቴ በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟል። ከቀብር ስነ ስርዓቱ ቀደም ብሎ የሙያ አጋሮቹ፣ የመንግስት ባለስልጣናትና የጥበብ አፍቃሪያን በተገኙበት በመስቀል አደባባይ የአስክሬን ሽኝት ስነ ስርዓት ተከናውኗል። በዚህ ዝግጅት ላይ ተገኝተው ንግግር ያደረጉት የሙያ አጋሮቹ እንዲሁም የመንግስት ባለስልጣናት አርቲስቱ በዘመን ተሻጋሪ ስራዎቹ ለሀገርና ለማህበረሰብ ስላበረከቱ ተው አስተዋጽኦ በማንሳት ተምሳሌትነቱን መስክረዋል። ባለቅኔና ጸሐፊ ተውኔት አያልነህ ሙላቱ ለረጅም ጊዜ የሚያውቀውን ወዳጁ የነበረውን አርቲስት አለማየሁን በኢትዮጵያ የዘመናዊ ሙዚቃ ጀማሪ ሲል ይገልጸዋል። አለማየሁ ብዙ ሰው እንደሚለው የዘመናዊ ሙዚቃ ፈጣሪ ነው። ምንም ጥያቄ የለውም። ዘመናዊነትን ወደ ኢትዮጵያ መጣ ቢባል አስረጠት አይደለም። ከዚህ ጋር ግን ለእናት ኢትዮጵያ የሚዘምር አብሯት የሚያለቅስም አብራት የሚያንጎራጉርም እናቱን እህቱም ልጁም አድርጎ የሚያይ ትልቅ ቀስቃሽ አስተማሪ የሆኑ ስራዎችን የሰራ ሰው ነው። እናም አብረን የቀረውን የዚህም ታላቅ ሙዚቀኛ ድምፅ ሙዚቃ ይዘን ዛሬ፣ ነገም ከነገም ወዲያም አብሮን ስለሚኖር የሽኝት ስነ ስርዓቱን ያዘጋጀው የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ አርቲስት አለማየሁን ሀገሩን በቅንነት በማገልገል ለሌሎች ትምህርት የሆነ የጥበብ ሰው እንደነበር መስክረዋል። ዘመን ተሻጋሪ ስራ የሰራ ለሀገሩ በቅንነት ያገለገለ፣ ለሀገሩ በትልቅ ፍቅር የተጋ በስራዎቹ ምክንያት ከመቃብር በላይ ሲዘከር ሲታወስ ይኖራል እንጂ አይሞትም። ዛሬ ዓለማየሁ ሴቴ አልሞተም። በስራዎቹ ምክንያት ሕያው ሆኖ ይኖራል። በዓለማየሁ ህልፈተ ህይወት ብናዝንም፣ ከሱ ህይወቱና በህይወቱ መካከል ከሰራቸው ስራዎች ብዙ መማር ይቻላል። ለሙያ ባልደረቦችም ለሌሎች አገልጋሎች አርቲስት አለማየው ከግማሽ ምዕት ዓመት በላይ በቆየው የሙዚቃ ህይወቱ በተለያዩ ዘርፎች ላይ ያተኮሩ ከአራት መቶ በላይ ሙዚቃዎችን ሰርቶ ለህዝብ አበርክቷል። ከሠራቸው ሙዚቃዎች አብዛኛው በራሱ የተደረሱ እንደሆኑም ይነገርለታል። ኢትዮጵያዊው ኤልቪስ ፕሪስሊ በመባል የሚታወቀው አርቲስት አለማየው እርሱን ጨምሮ ከአምሳ በላይ ድምፃውያን በተሳተፉበት ስለ ኢትዮጵያ የተሰኘ አልበም ላይ የመጨረሻ የጥበብ ድምፁን ቢያሳርፍም አልበሙ ታትሞ ለህዝብ ሲቀርብ ለመመልከት ግን አልታደለም። ከአባቱ አቶ እሸቴ አንዳርጌና ከእናቱ ወይዘሮ በላይነሽ ሱፍ በ1933 ዓ ምት የተወለደው አርቲስት አለማየሁ በ80 ዓመቱ ይህችን አለም በሞት ተሰናብቷል። የአርቲስቱ የቀብር ስነ ስርዓትም ቤተሰቦቹ፣ ወዳጅ ዘመዶቹና አድናቂዎቹ በተገኙበት ዛሬ በጳጉሜ 2 ቀን 2013 ዓ ምት ከቀኑ 8 ሰዓት ላይ በመንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። ለወላጆቹ ብቸኛ ልጅ የነበረው አርቲስት አለማየሁ እሸቴ የአራት ወንድና የሶስት ሴት ልጆች አባት ሲሆን ስድስት የልጅ ልጆችን ማየ ጉዳያቱንም ከህይወት ታሪኩ ለማወቅ ተችሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አለው። በግማሹ ደስታ ነሐዘን ጥሎት ደስታ morrovकडे bambatela poso ah ah ma ti I'm telling you that you are. Yeah, you are God's messenger. You are God's messenger. You are My the yellow, the yellow,

ባለፈው ሳምንት መገባደጃ ከዚህ ዓለም በሞት የተለየውን የአንጋፋውን እውቅ ድምፃዊ አለማየሁ እሸቴ አሸኛኘት ስነ ስርዓት ነበር የተከታተልነው። ኬኔዲን ለዘገባው አመሰግናለሁ። አድማጮች፣ አሁን የፕሮግራም ማሳሰቢያ ልዩ ማሳሰቢያው የሳተላይት ስርጭት መስመር ለውጥ መልእክት ነው። የአሜሪካ ድምፅ ወደ ኢትዮ ሳት ተሸጋገረ። የአፍሪካ ቀንድ በራዲዮ በቴሌቪዥንና በየቴሌቪዥን ስርጭቶቻችንን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን ከመጪው ሰኞ መስከረም 3 2014 ዓ ም ጀምሮ ከመደበኛዎቹ የአጭር ሞገድና የሬዲዮ መስመሮቻችን በተጨማሪ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። የቪኦኤ ጋቢና አሁንም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርችዋል ቻነል 57 ዲግሪ ዌስት የቨርችዋል ቻነል ሲስተም መለያ ቁጥሮች ቪሲ ዝባር ኤስአይዲ ለኢትዮጵያ ተመልካቾችና አድማጮቻችን 6230፣ ለሶማሊያ 6231፣ ለኬንያ 6232 አፍኔት ኤችዲ ቲቪ ኤምሲ ዳሽ 06 ተመልካቾቻችን 6229 ናቸው። ዝርዝር የስርጭት መስመሮችን መረጃዎቻችን ከዌብሳይቶቻችንና ከማኅበራዊ ገጾቻችንም ላይ ታገኛላችሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው አጋማሽ ስርጭት ቀዳሚ ዝግጅት ነው የምናልፈው፣ ንግድና ምጣኔ ሀብት። በኢትዮጵያ የብር ዋጋ ማሽቆልቆልና የምንዛሪ ገበያ መናር መንግስት ሆን ብሎ የሚያደርገው ብርን የማርከስ ፖሊሲው ነው ይላሉ አንድ የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ፕሮፌሰር አለማየሁ ገዳ። መንግስት እዚህ ውስጥ የገባበት ምክንያት ከዓለም አቀፍ የፋይናንስ ተቋማት ጋር የገባቸው ስምምነቶች በመኖሩ ነውም ይላሉ። ጦርነቱም በኢኮኖሚው ላይ ስላመጣው ጫና ሲናገሩ እያንዳንዱን ጥይት ስትተኩስ ዶላር እንደምትኮስ ነው ነው ያሉት። ደረጀ ደስታ ነጋግሯቸዋል፣ እንደሚከተለው ይቀርባል። ፕሮፌሰር አለማየሁ ገዳ ጦርነቱም ሆነ ሌሎች ምክንያቶች በውጭ ምንዛሬውም ሆነ በኑሮ ውድነቱ ላይ የራሳቸው አስተዋጽኦ ቢኖራቸውም መሰረታዊው ችግር ግን የመንግስት ፖሊሲ ነው ይላሉ። ይህ እንግዲህ መንግስት ሆን ብሎ የሚያደርገው ነገር ነው የነበረው ሰላሳ ሶስት ሰላሳ ቀስ በቀስ እያደረገ ወደ አርባ አራት አድርሶታል። ይህንን የሚያደርግበት ምክንያት እኔ እንደገባኝ ዓለም ባንክና ከዓለም አቀፍ ድርጅቶች በፊት የተስማማቸው ስምምነቶች ነበሩ። ሀገር በቀል የሚባለውን ፖሊሲ ሲጀምር እነሱ ይሄ ነገር እንዲደረግ ይፈልጋሉ። ምክንያቱም እነሱ የሚከራከሩት ምንድነው፣ የእናንተ ብር የተጋነነ ዋጋ ነው ያለው በዶላር አንጻር ሲታይ። ይሄ ደግሞ ኤክስፖርተሮችን አያበረታታም። ስለዚህ ኤክስፖርተሮች እንዲበረታቱ በአንድ ዶላር የሚያገኙት ብር ብዙ መብዛት አለበት። ስለዚህ የቀነሳችሁ ነው የሚሉት። ሁለተኛ ደግሞ በጣም ከውጭ የምታስገቡት ነገር በጣም ብዙ ነው ኢምፖርት የምታደርጉት። ብሩን የምታረክሱት ከውጭ ለሚገዙ ሰዎች ውድ ስለሚሆንባቸው ኢምፖርቱ ይቀንሳል። ስለዚህ ኢምፖርታችሁ ከቀነሰ፣ ወደ ውጭ ደግሞ ምልኮች ኤክስፖርታችሁ ከጨመረ የክፍያ ሚዛናችሁ ይሻሻላል። ስለዚህ ይህንን አድርጉ ብለው መክረዋቸዋል። ይህንን ካረጋችሁ ያው ብድር እንሰጣችኋለን፣ ድጋፍ እንሰጣቸዋል፣ እርዳታ እንሰጣቸዋለን ብለው መክረዋቸዋል። በሱ መሰረት ነው የሚያደርጉት። ይህ ስህተት ነው ይላሉ ፕሮፌሰር አለማየው ለዚህም ሰሞኑን እየጨመረ ያለውን የወርቅ ዋጋ በመጥቀስ ነጥቦቻቸውን እንደሚከተለው ያቀርባሉ። የእኔ ነጥብ ምንድን ነው? ይሄ ምክርት ስህተት ነው ነው። አንደኛ የኢትዮጵያ ኤክስፖርት ችግር ዋጋ አይደለም፣ አቅርቦት ነው። አቅርቦቱ ላይ ያሉ ችግሮች መፍታት ነው እንጂ ዋጋ መፍትሄ አይሆንም። ለዚህ ደግሞ ቆንጆ ምሳሌ በቅርቡ እንደምናየው ወርቅ በጣም ጨምሯል። ወደ አማካይ ወደ ስድስት መቶ ሚሊየን ነው ቀደማ ደርሰን ንሸጥ ነበር በፊት ወደ ሀያ ሚሊዮን ወርዶ ነበር። አሁን ተመልሶ ወደ ስድስት መቶ መ ይህም ከዋጋ ጋር ምንም አ አቅርቦቱ ላይ ወደተሰራ ስራ ነው የመጣው። ስለዚህ ዋጋ ምንም ለውጣ አያመጣበትም። ወደ ሀገር ውስጥ ደግሞ እናስገባውን ኢምፖርቱን ብታየው ዘጠና በመቶ የሚሆነው በግድ የሚያስፈልጉ ነገር ለምሳሌ ለነዳጅ ብቻ ወደ ሶስት ቢሊዮን እናወጣለን። ወደ ሶስት ቢሊዮን ዶላር ማለት ነው። ከዛ የቀሩት ግብአት የሚሆኑ ናቸው። ለፋብሪካ የእኛ ፋብሪካዎች እስከ ስልሳ አምስት በመቶ ግብአታቸው ከውጭ የሚመጣው በአማካይ አንዳንዶች እስከ ዘጠና ሚጋ ከዛ ደግሞ የፋርማሲ ይሰጣሉ ከዛ ደግሞ ማዳበሪያ አለ። ከዛ የልጆች ምግብ ምናምን አለ። እነዚህ ምግብ ስደመራቸው ዘጠና በመቶ። ስለዚህ ይሄ ኢምፖርት ነገር ዋጋ ብታስወድድበት መግዛትህ አይቀርም። እንዲሁም ጭራሽ ዋጋ ሳስወድድ የዋጋ ንረት ያመጣል። ምክንያቱም ከውጭ የሚመጣው እቃ አሁን ባህልተኝ ምር ሳይሆን እንዳባዝቶ የሚሸጠው በአርባ አራት ብር በአርባ አምስት ብር ተባዝቶ የሚሸጠው ማለት ነው። ስለዚህ የነዚህ በሌ ግምት በመንግስት እጅ ያለ የፖሊሲ ስህተት የምለው ይሄንን ይሄንን ብር ማርከስ ነው። በአመት ውስጥ ያረከሱ ያቀዱትንም ላያገኙ ኢምፖርቱንም ላያገኙ ኢምፖርቱን ላይቀንስ ኤክስፖርቱን ላይጨምር የጎንዮሽ ጉዳቱ ግን የዋጋ ንረት ነው ወይ የዋጋ ንረቱ አሁን በጣም ከፍተኛ የምግብ ዋጋ ንረት ከሰላሳ ገደማ ደርሷል። ደርሷ ስለዚህ ይመስለኛል ችግሩ ደረጃ በፖሊሲ ደረጃ እንግዲህ ሌሎች ይሄን አስመልክተው የጻፉ የሚወጡ ዘገባዎች ደግሞ የሚሉት ለምሳሌ ሰሞኑን ለምንዛሪው ለውጥ ምክንያት አንዳንዱ በባንኮች የበቂ መጠን የውጭ ምንዛሬ ማግኘት ባለመቻሉ ነው የሚሉት። ሌላኛው በአንዳንድ ባንኮች ላኪዎችና አስመጪዎች፣ በደላሎች እና በባንኮች አመራሮች ኮሚሽን ኤጀንት ዶላር መግዛትና መሸጥ በህገወጥ መንገድ የተለመደ መምጣቱን ጦርነቱንም በሰሜኑ አገሪቱ አካባቢ ያለውንም ጦርነት ያነሳሉ። ኮቪድም አለ እንግዲህ። ከዚህ ጋር ተያይዞ የኮቪድ ወረርሽኝ እነዚህንስ ምክንያቶች እንዴት ነው የሚያየዋቸው? ከዚህ ጋር ያንን ዶላር እንደ መተኮስ ነው ስለዚህ ምንም ጥያቄ የለው። ጦርነት ስለቱ አንድ። ሁለተኛ ደግሞ እኔ ሌላ የሚታየኝ አሁን ያልካቸው እንደተጠበቁ ነው። ይሄ ባንክ ውስጥ ያለው ህገወጥ አሰራር ይድላል። እኔ ራሴ መዝበርብር ያደርኳቸው አሉ እንደዚህ አይነት ነገሮች አሉ። ሶስተኛው ከዚህ የማይተናንሰው ነው ስጋት ነው። ባለሀብቶች በተለይ ከጦርነቱን በተያያዘ አለመረጋጋት ሲኖር ብራቸው ማስወጣት ይፈልጋል። ከሀገር ውስጥ ብራቸውን ለማስወጣት ሲሄዱ አንዱ የሚጠቀሙት ይሄ ህገወጥ የሆነ የገበያ ነገር ነው። ይሄን ሌላኛው ፋክተር ይመስለኛል። የኢኮኖሚ አለመረጋጋት፣ የፖለቲካው አለመረጋጋት ሰኪውን ለመሆን ብርን ለማውጣት ትፈልጋለ። ሶስተኛ ከአጥር ደግሞ ቢኖርም አልገረሙም ለምሳሌ ያሁን ብሔራዊ ባንኩ ኃላፊ ወጥተው የተናገሩት ዋና አርገው የተናገሩት እንደውም የኮሚሽኑን አለ የተያዙ ኔትወርክ አለን ብለው እሱም ሌላኛው ፋክተር ይመስለኛል። የመጨረሻው ፋክተር ደግሞ ይሄ እኛ ኤክስፔክቴሽን የምንለው ግምታዊ ትንበያ በለው ምንድን ነው ይጨምራል እያለ ሰው ሁሉ ከጠበቀ እየጨመረ ይሄዳል። አሁን እኔ ለምሳሌ በዚህ ስሙን ዕቃ ለመግዛት ወደ መርካቶ ሄጄ ነበር። እና ለምሳሌ ቴሌቪዥን ለመግዛት ብትፈልግ ቴሌቪዥን የሚሸጡ ሰዎች ምን ይላሉ መሰለን፣ መልሰን አሁን ስልሳ አምስት ከገባ ህገወጡ ገበያ ላይ መልሰን በስልሳ አምስት ማን ማምጣት አንችልም፣ በሰባ ይሆናል የምናመጣው ብለው የሰራውን ነው እንደ ኮስታቸው አድርጎ አሁን የሚሸጡ ማለት ነው። ስለዚህ ይሄ ኤክስፔክቴሽን ነው ይጨምራሉ። ሰው አጠቃላይ ማክሮ ኢኮኖሚ ካልተረጋጋ ይሄ ይህ ይቀጥላል እና የዚህ ድምሩ ጤት ምንድን ነው መሰለህ የገንዘብ ግሽበት ወይም የዋጋ ንረት ነው። ስለዚህ አሁን ይሄ አሁን የተነጋገርነው በሙሉ ምን ያመጣል መሰለህ የኑሮ ውድነት የዋጋ መናሪያ ያመጣል። ዋጋ ሲንር ተመልሶ ብሩ እንደገና ይረክሳል። ስለዚህ የግድ የግድ ምንዛሬ ተመልሶ መርከስ አለበት ማለት ምን ማለት ነው? ለምሳሌ እኔ አንድ ዶላር ሰተኸኝ አንድ ከውጭ መጣ ሀያ ዘጠኝ ብር እሰጥሀለሁ በሀያ ዘጠኝ ብር በፊት ቁርስ ትበላ ነበር እንበል። አሁን ሁለተኛው ጋር ስትመጣ ያንን አንድ ዶላር ሰጥተኸኝ ሀያ ዘጠኝ የሚሰጥ ቁርስ አትበላ። ምክንያቱም ኑሮ ተወዳ፣ ሰልሳ ብር ሆነ ያ ቁርስ። ስለዚህ ሰልሳ ብር እንዲሰጥ ነው የምትፈልገው ለአንዱ ዶላር። ስለዚህ ምን ይሄ ምን ያመጣል? እኛ በኢኮኖሚክስ እንለዋለን ኢንፍሌሽን ዲቫሉዌሽን ስፓይራል ይባላል። ማለት ማለት የዋጋ ንረቱ የብር ያረክሳል። ብር መርከሱ ዋጋ ያንራል። ሲ ይሄ አዞሪት ውስጥ ገባለህ ማለት እሱም ደግሞ የመጨረሻው ሌላኛው ፋክተር ይመስል አድማጮቻችን፣ ውይይታችን በዚህ አላበቃም። ቀሪውን ዝግጅት በድረ ገጻችን ላይ መከታተል የምትችሉ መሆኑን እንገልጻለን። ፕሮፌሰር አለማየሁ ገዳን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ደረጀንና እንግዳውን ፕሮፌሰር አለማየሁ ገዳንን የማመሰግናለው ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ በትምህርት ላይ ያተኮረ ቅንብር ነው። ወደ መቀሌ ይወስድናል። በትግራይ ክልል ከአንድ ዓመትና ስድስት ወር በላይ ተቋርጦ የነበረው ትምህርት ይጀመራል ተብሏል። ትምህርት ለመጀመር ትምህርት ቤቶች ምዝገባ መጀመሩን በጉዳዩ ላይ ተማሪዎች ወላጆችና የመምህራን አስተያየት ጠይቆ ሙልጌታ ጽባሃ ነው ተከታዩን ያደረሰን በኮሮና ቫይረስ ወረርሽኝ ምክንያት በ2012 ዓ ም መጋቢት ወር በትግራይ ክልል የተቋረጠው የመደበኛ መማር ማስተማር ሂደት እየተግባደደ ባለው ዓመትም በተከሰተው ጦርነት ሳይካሄድ ቀርቷል። የትግራይ ተማሪዎች የትምህርት ቤት ደጅ ሳይረግጡ አንድ ዓመት ከመንፈቅ ከቆዩ በኋላ በቀጣዩ አዲስ ዓመት ትምህርት እንደሚጀመር የክልሉ ትምህርት ቢሮ ገልጿል። ፍስሐ ደስተ ዓለም ትምህርት ለመቀጠል እንደተመዘገበ ይናገራል። የሰባተኛ ክፍል ተማሪ እንደሆነ የገለጸው ፍስሐም ትምህርት ሳይቋረ ሲመረጥ ቢቀጥል ኑሮ ዘጠነኛ ክፍል ይደርስ እንደነበር ነው የተናገረው። አሁን ትምህርት ይጀምራል መባሉ እንዳስደሰተው ነው የገለጸው። ክፍል ልማር ነረ ጦርነትና ኮሮና ትምህርት ስለልተዋረ የሰባተኛ ክፍል ተማሪ ነበርኩ። በጦርነቱና በኮሮና ቫይረስ ወረርሽኝ ምክንያት ትምህርት አቋርጠን ቆይተናል። በጦርነቱ በጣም ተረብሸን ነበር። ወታደሮች አሉ ሲባል ውስጣችን በጣም ይረበሽ ነበር። የውጊያ አውሮፕላኖች ሲመጡም እንፈራ ነበር። እንዲሁም ሰዎች ስለ ጦርነቱ ሲያወሩ ስንሰማ እንጨነቅ ነበር። አሁን ትምህርት ይጀምራል መባሉና አካባቢያችን ሰላም በመሆኑም አስደስቶኛል። መምህር ቢንያም ተስፋዬ የተባሉ አስተማሪ በበኩላቸው በክልሉ እንዳሉ ሁሉም የመንግስት ሰራተኞች እሳቸውም ደመወዝ ላለፉት ሶስት ወራት እንዳልተከፍላቸው ይገልጻሉ። ተማሪዎችም በተለያየ ሁኔታ ይህ ነገሩን ነው፣ ትምህርት መቼ ነው የሚጀመረው? እንማራለን ወይ ምናምን በቃ በሚቀጥሉት ጥቂት ቀናት ትምህርቱ እንደሚጀመር ነግረናቸዋል። እኛም ተዘጋጅተናል ለሚመጣ ሁሉ። እኛ ደመወዝ አለ ምናምን አለ ሳንል በቃ ለመማር ማስተማር ዝግጁ ሆነናል። በሚያስተምሩበት ትምህርት ቤት ተማሪዎች እየመዘገቡ እንዳሉ ነው የነገሩን። ወይዘሮ አበበቻ ተክልት የተባሉ ወላጅ ደግሞ ሁለት ተማሪ ልጆች እንዳሏቸውና በኮሮና ወረርሽኝና በጦርነቱ ምክንያት የተቋረጠው ትምህርት በልጆች ስነ ልቦና ላይ ጫና አሳድረዋል ብለዋል። ስለ ጦርነትም ስለ ኮቪድም ብዙ የሚያስጨንቃቸው ነገሮች አሉ። ልጆችም ስለሆኑ የሚሰሙት ወሬዎች አሉ እና ያንን ቱራማ ይዘው ወደ ትምህርት ቤት ሲሄዱ እዛው እንዴት ነው ከትምህርቱ ጋር ኮፕ አፕ የሚያደርጉት? እንዴት ነው ትምህርቱ ተዋህደው መማር ይችላሉ ወይ ካሁን በኋላ ወይስ የሆነ ኦሪየንቴሽን ተሰጥቶም ቢሆን ትምህርታቸው እንዲቀጥሉ ነው እኛ የምንፈልገው። እና እሱ አይነት ስጋቶች አሉ። አሁን ትምህርት ይጀመራል መባሉም እንዳስደሰታቸው ነው የገለጹት። በመቀለ እሳነት አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር የሆኑት መምህርት አይና አለምደጅን በአሁኑ ጊዜ ትምህርት ቤታቸው የተፈናቃዮች ማዕከል እንደሆነ ገልጸውም እዚያ ያሉ ተፈናቃዮች ወደ ሌላ ማቆያ እንደሚወሰዱ ተነግሮናል ብለዋል። በትምህርት ቤቱ ብዙ የጎደሉ የትምህርት መሳሪያዎች አሉ ብለው ጉድለቶቹን ከማህበረሰቡ ጋር ተባብረን እየሞላን ለማስተማር ተዘጋጅተናል በማለትም ነው የገለጹት። ሀሳብ ሲቀርብ ሁሉም አስተማሪ በልብ ነው የተቀበለው ምንም እኳ ደሞዝ ባይከፈለንም በእግራችንም ቢሆን ተጉዘን ደክመንም ቢሆን ልጆቻችን እናስተምራለን። እና ፍቃደኝነታቸው ደስ ነው የሚለው የአስተማሪዎቻችን ወላጅ ትምህርት ቤት መጥተው እንዲህ እንዲህ ችግር አለብን የትምህርት ያው ማቴሪያሎች አሉ እንደዚህ እጥረት አለን ግን ቢሆንም በዚህ እጥረት ትምህርት ለመጀመር አስበና ስንላቸው ወላጆች ሳይቀር ልጆቻችን ወንበር ሳይቀር አሲዘን እንልካለን እና በዚህ ችግር አይግባቸው ያለውን ችግር ተባብረን እንፈታለን የሚል ወላጅ ነው ያለው። እና በአጠቃላይ ሲታዩ ስንልቦና የአስተማሪም ይሁን የወላጅ እና የተማሪ ወደ ጥሩ ስሜት እየመጣ ነው። ትምህርት ይጀመራ ሲባል በልብ ነው። ነሐሴ 25 2013 ዓ ም የተጀመረው የተማሪዎች ምዝገባ እስከ መስከረም 9 2014 እንደሚቀጥል ነው የተናገሩት። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ። ሙሉጌታ፣ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ቅንብር ደግሞ ከመቀሌ ወደ አዲስ አበባ ይመልሰናል። ህጻናት ልጅነታቸው በእውቀትና በንባብ እንዲዳብር ይበረታታል ሲል ይንደረደራል ተከታዩ ዘገባ። በልጅነታቸው በበቂ ሁኔታ እየተጫወቱ ሕፃናትም ደስተኛና እድገታቸውም የተፋጠነ እንደሚሆን የጤና ባለሙያዎችን ዋቢ ያደርጋል። በተመሳሳይ በተለያዩ አደጋዎችና ህመሞች ሳቢያ ሆስፒታል ውስጥ የሚቆዩ ሕፃናት የሆስፒታል ቆይታቸው ቀለል እንዲልላቸውና ህመማቸውንም እንዲረሱት ሆስፒታሎቹ በተለያዩ ማጫወቻዎችና የህጻናት መጽሐፍት ማደራጀት ተገቢ ነው እያሉ በቅዱስ ጳውሎስ ሆስፒታል የህክምና ትምህርታቸውን የሚከታተሉ ወጣቶች የሆስፒታሉን ህጻናት ክፍሎች በመጽሐፍት ለማደራጀት በማህበራዊ ሚዲያ ላይ ተንቀሳቅሰዋል ትለናለች ኤደን ገረመው ናት። ከአስተባባሪዎቹ አንዱ የሆነውን ተማሪ ሱራፌል ሙሳን አነጋግራ ተማሪ ሱራፌል ስለ እንቅስቃሴ አጀማመር ከሚያስረዳበት ነው የሚጀምረው ዝግጅቱ። ሲጀመር እንደ ትልቅ ነገር ታስቦ አልነበረም። የተጀመረው አላማ የነበረው እኔ እና ጓደኞች ተነጋግረን ያሰብነው አዲስ አመት ህጻናቶቹ ሆስፒታል ውስጥ ታሞ ሲያሳልፉ ለምን ቀናቸውን የተሻለ እናረግ እንደሚል አቡን ከእነሱ ጋር አብረን ለማክበር ነበር የታሰቡ። ስለዚህ ምን እናርግ የሚባለው ሀሳብ ሲመጣ ለምንድን ነው መጽሐፍና ሰው የመሰብስ ይቻል ከሆነ ሰብስበን እንደ ጊፍት ከተፈጠናቸው በኋላ አብረናቸው ተረተረ ታወርተንም ተጫውተንም አብረን ውለን እንወጣ ነበር። እና የታሰበው አጠር ያለች ትንሽዬ ፕሮግራም ለማዘጋጀት ነበረ። ግን ኦንላይን አድቮኬት ሲጀመር በጣም ካሰብነው በላይ በጣም ብዙ ሰዎች ማገዝ ከአደኛ አንዱ ሲናግሩና ይሄ ነገር መሰለቅ የሚችል ከሆነ ለምን አናሳልቀው የሚል ሀሳብ መጣ። አሁን ከዚህ በፊትም የታሰበ ሀሳብ ነበረ። አሁን የሚቻል ከሆነ ሰዊስ ትንሽ ይከብዳል። ፐርማነንት ሊ ካልተሰጠ በስተቀር ለሕጻናት አሻንጉልት እየሰጡ ከዛ ሲወጡ መቀማት ትንሽ ያስቸግራል። ሰሱን እንደ ጊስት ነው የምናደርገው። መጽሐፍ ግን እንደታየው ሁኔታ ታይቶ ስም አሁን ላለው ዙር ከሸለምን በኋላ አሁን እያሰብን ያለ ነው። ሜቢ ሕጻናት ክፍል ላይ ቢኖሩ ምክንያቱም አላማ ምንድ ነው እነዚህ ልጆች ተር በሚቆዩበት ሰዓት ተሽከርካሪዎች ወጥተው ነው የሚሉት። ህጻናት ናቸው። ህመሙ ላይ ናቸው እና ያቺ የህጻናት ይመሰታቸው እና ደስታቸው አጠፋሙ። ይህንን ነገር ስትጀምሩት ስንት ሆናችሁ ነው የጀመራችሁት? እስካሁን ምን ያህል መጽሐፍና እቃዎች አሰባሰባችሁ? ስንጀምር መጀመሪያ በቃ ሀሳቡ መጣልኝ። ከዛ በኋላ ሁለት ጓደኞችን አናገርኳቸው። ሀይማኖት ሃይማኖት ሊማኑ ትባልጃለች አበራኝ አድቮካሲ ላይ ይሰራቻለች፣ እና የቅስ ተወካያችን የነበረችውን አንድ ዳና ምትባል ልጅ አናገር። ለሶስት ጀመር ነው መሳተፍ የሚፈልግ ተማሪ አለ ወይ ስል አሁን አትሊስት ኦርጋናይዚንግ ኮሚቴ ላይ ብቻ ሀያ ሰው አለ አብሮ ኦርጋናይዚንግ ያደርግ ተማሪ ማለት ነው። ከዚህ አሁን ምን ያህል እንደተሰበሰበ ኳንቲፋይ ለማድረግ ይከብዳል። ምክንያቱም በተለያዩ ካፍቴሪያዎች ነው ድሮፕ ኦፍ ሎኬሽን አድርገን ያለ ነው። ግን አትሊስት ከሆነ አኖኒመት ከሆነ ሰው ሀምሳ መጽሐፍት ዶኔት እንደሚደረግ አልተገብቶልናል። ሌላ ቦታዎች ላይም እየተሰባሰቡ ነው ያሉት ቁጥሩን አይ ቲንክ ሀሙስ ሰብስበት ስንጨርስ ላሳውቅሽ እችላለሁ። መጨረሳ ላት የሆስፒታሉን እስቲ የህጻናቱ ክፍል አሁን ያለበትን ሁኔታ ንገረኝና በምን አይነት መልኩ ነው ይሄ መጽሐፎቹ መገዛታቸው ውስጥ ደግሞ ክፍሉ ስሜቱን የሚያሻሽለው? አሁን ያለበት ሁኔታ በእውነቱ ከበፊቱ ዓመታት በጣም ይሻላል። ድሮ ትንሽ አስቸጋሪ ነበር። አሁን ግን አዲሱ ሁኔታ ከተጠናቀቀ በኋላ አትሊስት አንድ ወርድ አለ፣ ኤመርጀንሲም አለ። ስትገቡ የህጻናት ወርድ እንደሆነ ያስታውቃል። አትሊስት ስእሎቹ ምኖቹም ግን አይተን ጎል ነው ያሰብነው ነገር ምንድን ነው በቃ ለህጻናቶቹ የሚሆን ነገር የለውም በእውነቱ ለኢትዮጵያ ውስጥ ትንሽ ስለሚያስቸግር ለአዳልትም እንደዛ ነው ነገር የለውም አሁን ሆስፒታሎች ከዚህ ስም የሆነ ኢኒሽቲቭ ነበር አልተሳካም እንጂ ለሆስፒታል ለምን ላይብረሪ አይኖርም የሚል ሀሳብ ነበረ በሽተኙ የተኙበት ሰዓት መጽሀፍት የሚያገኝበት እሱ ትንሽ ስላልተሳካ ለጊዜ ጊዜ ተደርጎ ነበረ እየተሰራበት ያለ ነገር ነው አሁን ግን ይሄኛው ለህጻናቶች ፐርማነንት የሚቀመጡ ነገሮችን የሚገኙ ከሆነ በየክፍሉ የሆኑ ያሉ መጽሀፎች ወላጆችን ሊያነቡላቸው የሚችሉ የሚሉ ህጣናትን ሆስፒታል ቆቢታቸው ላይ በየህክምና ስርአቱ ሶስት አራት ቀንም እስከ ወርም እስከ ሁለት ወርም የሚተኙ ልጆች ይኖራሉ ና አሁን ክረምት ነው። ከዛ ውጭ ባለፈ ግን ከትምህርትን ተዘናቅተው ምን የሚሆነው ከትምህርት ቤት ልቀው ምን የሚሆነው ትምህርት የጀመሩ ልጆችም ያልጀመሩም ይኖራሉ ና ለኮግኒቲቭ ዴቨሎፕመንቱም ለሁሉም በተቻለ አቅም ያ ነገር ቢቀጥል ጥሩ ነው በሚል ነው። ግን በኦርጋናይዜሽን ፕሮጀክቶች እንሰራ ነበረ እንደ ቅዱስ ጳውሎስ ተማሪዎች እና ለህጻናት የትምህርት ነገራቸው ላይ እንዳይቋረጥ በሚል ማለት ነው። ይሄኛው ነገር ተሳክቶ ይህን ካከበርን በኋላ ቀጥለንበትም ብዙ መጽሐፍት መሰብሰብ የሚቻል ከሆነ አላማው ጊዜው ጋር ተነጋግረን የሆነ ሚኒ ላይብረሪ ነገር እንዲኖር ለማድረግ ነው። ሪያ ሲፖርት ላይ ማለት አሁን እንደነገርከኝ ማህበራዊ ሚዲያ ላይ ከወጣ በኋላ የበለጠ እንዳደገ ና እንደሰፋ ጫውተኸኛል ና ማህበራዊ ሚዲያው ምን አይነት ሚና አለው ለእናንተም ስራ ይሁን እንደዚህ አይነት የበጎ ነገሮችን ለማስፋፋት ከዚህ በፊትም አንድ እንደዚህ አይነት ነገሮች ለማድረግ ለአንድ ሰው ይከብዳሉ እንጂ ለብዙ ሰው በጣም ቀላል ነገሮች ናቸው። ብዙ ሰዎች ደግሞ ቪሊንግ ናቸው ይህን ነገር ለማድረግ ችግሩ ምንድን ነው? እኛ ያገናኝ ነገር ነው የሚጠፋው። ሊንክ የሚያደርግ ነገር ሀላፊነት የሚሰራ አካል ማለት ስለዚህ ሀላፊነቱ ስ የሚሰራ አካል ከየሁሉም ሰው ያለች ትንሽ ኮንትሪቢሽን ሰብስቤ አንድ ትልቅ ነገር መስራት የሚችል አካል ካለ አይ ቲንክ በጣም ሞርዳን ካተብር ነው ለመሳተፍ ና አሁን እኛ ለማድረግ እየሞከርን ያለነው እሱ ነው። እና ሶሻል ሚዲያውም ትልቁ ቤነፊት ይሄ ይመስለኛል። በጣም ብዙ ሰዎችን ሊንክ ማድረግ ይችላል። እስካሁን እኛ በቴሌግራም፣ በፌስቡክ፣ በትዊተር ላይ ነው ካምፔን እያደረግን ያለነው። በእነዚህ ቦታዎች ላይ እንግዲህ መሄድ ይችላል በቃ መስፋፋት ይችላልና እሱ ይመስለኛል። እኛ አላማችን የነበረው መጀመሪያ አዲስ አበባ ውስጥ አሉ ሰዎች አትሊስት ሎኬሽኖች ላይ ድሮፖክስ ያደረጉ ብለን ነበር። ግን በጣም በግለሰብ ደረጃ የሚደውሉልን አሉ ከውጭ ሀገር ሁላ እንዴት ነው መተባበር የምንችለው እንዴት አድርገን እንደሆን ማድረግ እንችላለን የሚሉ ነገሮች ና አይ ቲንክ και να ξαναπείτε την በቅዱስ ጳውሎስ ሆስፒታል የሕክምና ትምህርት በመከታተል ላይ የሚገኘው ሱራፌል ሙሳን የሚሰሩትን የበጎ አድራጎት ስራ አስመልክቶም ለሰጠን ማብራሪያ እናመሰግናለን። አድማጮች፣ ሙሉን እንዲሁም ከምስል ጋር የተያያዘውን መረጃ ከፌስቡክ እና ከዌብሳይታችን ላይ መከታተል ትችላላችሁ። አሁን ስርጭታችን መገባደዱ ነው። ወደ መጨረሻው የሚያዳርሰን አንድ ዜማን ጋብዛችሁ i don't want you to the ዘጋቢዎቹ አሉላ ከበደ፣ አቀናባሪ ብርሃን ኃይሉ፣ እንዲሁም ከቴክኒክ መሐንዲሱ ቶኒ ጋር በዚሁ እንሰናበታለን። ከታደለ ሮባ ተከታዩ ዜማ ጋር እስከ መጨረሻ ቆያቸው ሞደ እየማይመቸው